አቶ ጌታቸው በለጠ ኢትዮጵያ ደራሲያን ማኅበር ፕሬዚደንት። በቅድሚያ ደራሲ የምንለው ማንን ነው? የደራሲነት ብቃትስ የሚለካው እንደምን ነው? ደራሲ ስንል በሁለት አቅጣጫ ማየት ይኖርብናል። አንደኛው የተጻፈ ጽሁፍ በመጽሐፍ መልክ ወይንም ደግሞ ባይታተም በጽሁፍ መልክ የሚያወጡትን ባለሙያዎች ወይም ተሰጥቶ ያላቸው ሊሆን ይችላል። በሌላም አንጻር ስናይ ምንም እንኳን ትምህርትም የመጽሐፍም እውቀት ባይኖራቸው ነገር ግን ከሕዝብ ውስጥ ያለውን ሀብት ይሄ ስነ ቃል የምንለውን እያወጡ ተረቶቹን ምሳሌዎቹን ታሪኮቹን የሚተርኩትም እነሱም ከማህበረሰቡ የወሰዱት የጥበብ ስራ ስለሆነ ምንም እንኳን በጽሁፍ የማስፈር አቅም ባይኖራቸው ከያኔዎች ናቸው እንደሚታውቀው የጥበብ ሰዎች ናቸው ስለዚህ ድርሰት ለእኔ የአቶ በአሉ ግርማን አንድ ጥቅስ ያስታውሰኛል ምንድን ነው የሚለው እያንዳንዱ ሰው በልቡ ትንሽ ጥራዝ መጽሐፍ አለ ያን መጽሐፍ የልባቸውን መጽሐፍ አውጥተው አሳትመው ለሕዝብ ያደረሱ ብዙሃን ናቸው፣ ከነ መጽሐፋቸው ግን የሞቱት ብሎ ሌላውን ተቃራኒ አቅጣጫ አመላክታል እና ድርሰት በተለይ እንደኛ አይነት በስነ ቃል የበለጸገ ማህበረሰብ ውስጥ ደራሲ ከሌ ነው አሳትሞ ስላሰራጨ ነው ብቻ ብለን እንደው ጥርት ያለ ድምዳጌ ለመስጠት ያስቸግራል። ለማንኛውም ድርሰትን ከዚህ አቅጣጫ ማየት ይቻላል። መልካም ኢትዮጵያውያን ደራሲያን ኢትዮጵያ ውስጥ ለስነ ጽሁፍ እድገትና ለማህበራዊና ፖለቲካዊ ለውጦች ምን ያበረከቱት አስተዋጽኦ አለ ማለት ይቻላል? በየስርዓቱ ለምን በቅድሚያ ከቅርቡ የቀዳማዊ ኃይለ ሥላሴ አገዛዝ ዘመን አንጀምረም? በዛ ዘመን የነበሩ ደራሲያን ምን አስተዋጽኦች ያበረክተዋል ለሥነ ጽሑፍ እድገትና ለማህበራዊና ፖለቲካ ለውጦች የኢትዮጵያ ደራሲያንን በተመለከተ ከሌሎች የአፍሪካ ደራሲያን የሚለያቸው የራሱ የሆነ ባህሪ አለው። ከኢትዮጵያ ደራሲያን ማህበር አመሰራረት ጋር ተያይዞ የምናነሳቸው ጉዳዮች እንደሚታወቀው እንዳሉት እርሶ ከቅርብ ዘመናት ጀምሮ ያለውን እንኳን ብንመለከት በፋሺስት ወረራ ዘመን ከአስራ ዘጠኝ ሀያ ስምንት እስከ አስራ ዘጠኝ ሰላሳ ሶስት በኢትዮጵያ አቆጣጠር በእነዚህ አምስት ዓመታት ውስጥ የኢትዮጵያ ሁለንተናዊ ሕይወት እውነት ለመነጋገር ወድሟል ማለት ይቻላል። የኢኮኖሚ ስርአቱ ወድሟል፣ በፋሽ ጣሊያ ወረራ ምክንያት የፖለቲካ ስርአቱ ወድሟል፣ የትምህርት ስርአቱ ወድሟል። ሁሉም ነገር እንዳልነበር የተንኮታኮቱበት አመታት ነበሩ። እርግጥ አንዳንድ የፋሽስት ኢጣሊያ ያደረጋቸው ቤቶች ዛሬ ድረስ አገልግሎት ላይ የዋሉ መንገዶች፣ ቤቶች ይኖራሉ። ነገር ግን በአንጻሩ ስናይ ኢትዮጵያዊ የፖለቲካ ስርዓት፣ ኢትዮጵያዊ የትምህርት ስርዓት፣ ኢትዮጵያዊ የኢኮኖሚ ስርዓት እንዳለ ሙሉ ለሙሉ ፈርሶ ወደ አውሮፓዊ ቅኝት የሚሄድበት ጊዜ ነበር እና በዛን ወቅት በሀገራችን በከፍተኛ ስልጣን ላይ ያሉት እንደነ ግርማቸው ተክለሃዋርያት እንደነ ከበደ ሚካኤል እንደ ሌሎቹም አይነት ታላላቅ አባቶቻችን ከበአስራ ዘጠኝ ሀምሳ ሁለት አመተ ምህረት ባሌ የመጀመሪያ ስራ ከተባረረ በኋላ ከተወሰኑ ጥቂት አመታት በኋላ ሳምና ምን አመታት በኋላ በተለይ ወጣቱ የማስተማሪያ ቋንቋን የሚማርበት መጽሐፍ የለውምና ምን እናድርግ የሚል እየተገናኙ ይወያዩ ነበረ የአሁኑ ፕሬዚደንት የሀገሪቱ ፕሬዚደንት ፕሬዚደንት ግርማ ወልደ ጊዮርጊስ እና ሌሎችም እየተገናኙ ይወያዩ ነበርና ይህንን የትምህርት ክፍተት ለመምራት በከፍታ የመንግስት የስራ ኃላፊነት ላይ ያሉ ናቸው። ብዙዎቹ ስማቸው መዘርገድ አሁን ከጊዜ አንጻር ባይቻልም እነዚህ ሰው ሰዎች ናቸው የኢትዮጵያ ደራሲያን ማህበር የመሰረቱት። እንዳሰቡትም ብዙዎች በዛ ዘመን የተጻፉት በአስራተኛ አምሳ ሁለት ነው የኢትዮጵያ ደራሲያን ማህበር የተቋቋመው። እንዳሉትም የመማሪያ መጽሐፍ ካሳተሙ ለትምህርት ቤት አዋሉ። ለምሳሌ የፕሬዚደንታችን ግርማቸው ተክለሐዋርያት አራያ፣ ሌሎቹም ሁሉ ለትምህርት ስራ ውለው ነበር። የከበደ ሚካኤል ተረትና ምሳሌዎች ያው ሁላችን የምናስታውሰው ነው። እንግዲህ የቀጠለው ምንድን ነው? ትልቅ ሀገራዊ ክፍተት። የትምህርቱን ሀገራዊ ክፍተት ለመሸፈን የተቋቋመ የኢትዮጵያ ደራሲያን ማህበር ነው። ለዚህም ነው ብዙ የአፍሪካ ሀገሮች ድርሰትን ለድርሰት ብለው ነው የጀመሩት። የኢትዮጵያ ደራሲያን ታላላቆቻችን ግን ድርሰትን ለሀገር ችግር መሸፈኛ ብለው ስለሆነ ይሄ ነገር ልዩ ያደርጋቸዋል። ባጭሩ ለማ ማሳየት የኢትዮጵያ ደራሲያን ማህበር በሃምሳ ሶስት አመት እድሜው ጉዞ ውስጥ አምስት የተለያዩ አመራሮች አልፏል። የመጀመሪያዎቹ እነዚህ እስካሁን የዘረዘርኳቸው ናቸው። ቀጥሎ የሚመጣው በአቶ አሰፋ ገብረ ማርያም ተሰማ ትዝ ይላችሁ እንደሆነ በደርግ ጊዜ የነበረውን የኢትዮጵያ ብሔራዊ መዝሙር የደረሱት ናቸው። በጣም ትልቅ ትልቅ መሪ ናቸው። በደርግ ዘመነ መንግስት ወይም በሂድሪ ዘመነ መንግስት የኢትዮጵያ ደራሲያን ማህበር ወይም ደግሞ ደራሲያኖች ምን ያደረጉት አስተዋጽኦ አለ ለስነ ጽሑፍ እድገትና ለማህበራዊና ፖለቲካ ለውጦች? በተለይም የአብዮት ወቅት ስለነበረ በዛ ጊዜ ብዙ እንቅስቃሴ ታይተዋል። ያንን ሊገልጹልን ይችላል። አዎ እንግዲህ ከማህበር ወጣ ብለን ስናይ በተለይ የዚህ የለውጥ የደርግ ሰዓት ወደ መምጫ ዋዜማ ላይ የተሰረተኝ ሀምሳዎቹ ማህበሩ ከተመሰረተ በኋላ አባል ይሆኑም አይሆኑም፣ ስለ ኢትዮጵያ ስነ ጽሁፍ ስለምንናገር የአዲስ አበባ ዩኒቨርሲቲ መምህራን ያው ትግሉን ያቀጣጠሉት እጅግ የሚያስደንቁ ዘመን ተሻጋሪ የሆኑ ስራዎችን ስርአቱን በቀጥታ የሚቀናቀኑ አይደለም፣ ንጉሱን ባሉበት የኮሌጅ ቀን ግጥሞች ላይ የሚነበቡት ለኢትዮጵያ ስነ ጽሁፍ የለውጥ መቀጣጠል እንደ አንድ ትልቅ ምሰሶ ወይንም ፊለር አድርገን ልቆጥራቸው እንችላለን። ከማህበሩ አንጻር ስናይ ግን እንደሚታወቀው የደርግ ስርዓት ውስጥ ማነቆ እጅግ የከበደ የሳንሱር ችግር እንደነበረ ሁላችንም የምናውቀው ነው። ገለም መጽሐፍን ያህል ነገር የሰርግ ካርድ እና እንኳን የተስካ ካርድ ወይንም ደግሞ የስም መታወቂያ ትንሽ ካርድ ቪዚት የምንላት ሁሉ ሳንሱር እየተዘረገ ነበር የሚያልፈው። የሳንሱር ማነቆ እየበዛበት ጊዜ ነበር። እንደዛም እንኳን ቢሆን በታሪካችን ውስጥ ደጋግመን የምንገልጻቸው እንደ በአሉ ግርማ እነ ብርሃኑ ዘሪሁን እና ሌሎቹም ታላላቆቻችን ያን የሳንሱር ቀንበር አልፈው ታላላቅ የመጽሐፍ ስራዎችን ያበረከቱ ዛሬም ብረት የምንጠቅሰው ወደፊትም የሚጠቀሱ ይሄን ብቻ አይደለም። ሳንሱር እንኳን ቢሆን ያንን የሳንሱር አጥር እየጣሱ ዋጋ የከፈሉ እንደነ ማሞ ውድነህን የመሳሰሉ ሰዎች እነ ብርሃኑ ዘሪሁን የሰሯቸው ስራዎች የሚያስገርሙ ናቸው እና እንደውም እውነት ለመናገር የኢትዮጵያ ስነ ጽሁፍ እጅግ በከፍተኛ ደረጃ አበበ። ብዙ ታላላቅ ደራሲዎች ወጡ የምንለው ያ የሳንሱር ማነቆ ባለበት የደርግ ስርዓት ውስጥ ነው። ቀላል ማሳያ የሚሆነውን ላሳይ። እኔም በአጋጣሚ ባሳተኝ ሰባዎቹ መጨረሻ አካባቢ ጀምሮ በዚህ ሙያ ውስጥ በስፋት እየተሳተፍኩ ስለሆነ አውቀዋለሁ። ያን ጊዜ አንድ ደራሲ በትንሹ አገር ውስጥ ሊያሳትም የሚችለው የመጽሐፍ ቅጂ አስራ አምስት ሺ እና ሰላሳ ሺ ኮፒ ነው። ትንሹ የምንለው የጦር ሰራዊቱ በጣም ያነብ ነበር። የፖሊስ ሰራዊቱ በጣም ያነብ ነበረ መጽሐፍቶችን። ስለዚህ አስራ አምስት ሺ ሰላሳ ሺ ሀምሳ ሺ ማሳተም የተለመደ ነበር መጽሐፍ የትርጉም ስራዎችም በብዛት ይሰራሉ፣ አገርኛ ስራዎችም ይሰራሉ። በአንጻሩ ማለት ነው። በጣም ከፍተኛ ሽያጭ አለው። የህትመት ዋጋ የተሻለ ነው። ሁለተኛ ኩራት አሳታሚ ድርጅትን እና የኢትዮጵያ መጽሐፍ ድርጅትን የመሳሰሉ ታላላቅ ዘመን ተሻጋሪ ስራዎችን የሰሩ ተቋማት ነበሩ። አሳታሚ ድርጅቶች እና ትልቅ ትልቅ ስራ ተሰርቷል። በታሪካችንም ውስጥ ለሳንሱር ጎን ለጎን መቼም ይሄ ፈረንጆች ፓራዶክስ እንደሚሉት ሊሆን ይችላል፣ ነገር ግን ትልልቅ ስራዎች የተሰሩበት ዘመን ነበር። መልካም፣ በአሁኑስ የዘመነ ኢህአዴግ ወይም የኤፌድሪ ዘመነ መንግስት ደራሲያን በስነ ጽሑፍ እድገትና ለማህበራዊና ፖለቲካዊ ለውጦች ምን አይነት እውነተኛ አስተዋጽኦች እያበረከቱ ነው ማለት ይቻላል? እንግዲህ የዚህ አዲስ ስርዓት በሀገራችን ከመ በኋላ በተለይ የኢትዮጵያ ድራሲያን ማህበር ብቻ ሳይሆን በሀገሪቱ ውስጥ ያሉት የሙያ ማህበራት ተጠቅላላ ትልቅ አደጋ ላይ እየወደቁበት ጊዜ ነበር። ስርአቱ እንደጀመረ ከአስራ ዘጠኝ ሰማንያ ሶስት በኋላ ከዛ በፊት በነበሩት አመታት መንግስት ስራ አስር ሺህ ብር ለማህበራት አመታዊ ባጀት ነበረው። ቢሮም ሰጥቶ ነበር ካልተሳሳት ከአንድ ለዘጠኝ የሙያ ማህበራት ለተውኔትም፣ ለሙዚቀኞችም፣ ለሰዓሊያንም፣ ለደራሲያንም እና ለተመሳሳይ አካባቢ የሙያ ማህበራት ቢሮ መድቦ ሰጥቷል። ባጀትም አመታዊ ባጀትም ነበረው። የተሻሉ አሳታሚ ድርጅቶችም ነበሩ። ልክ የስርዓት ለውጥ ሲደረግ የነጻ አደራጀት መብት፣ ሌሎችም ነገሮች በሚባሉበት ጊዜ ያ አመታዊ አስር ሺህ ብር በወቅቱ ትንሽ ገንዘብ አልነበረም። ሁሉ ቀረ። ሁሉም ፍርሃት ላይ ወደቀ። ነገሮች እንዳልነበሩ ሆኑ። ከኢትዮጵያ ደራሲያን ማህበር በስተቀር በተለይ የጥበብ የሙያ ማህበራት በሙሉ ቢሮዎች ሲሰራላቸው በግለሰቦች እጃቸው ተሰጡ። ማህበራቱ ወዳልነበሩበት ደረጃ ተለወጡ። የኢትዮጵያ ደራሲያን ብቻ ነው ቢሮውን ክብሩን ይዞ የቆየው እና ይሄ ብቻ አይደለም። እንደሚታወቀው ከለውጡ በኋላ በርካታ ጋዜጦችና መጽሄቶች በሀገሪቱ ውስጥ ስለበዙ መጽሐፍ የመዝረፍና የማንበብ ጉዳይ ለጊዜው በጋዜጦች በጋዜጦችና በመጽሄቶች የተተካበት ጊዜ መስል ነበረ። ስለዚህ ለተወሰኑ አመታት የኢትዮጵያ ደራሲያን ማህበር ይመራ የነበረ በአቶ ማሞ ውድነህ ነበርና ማህበሩ እንዳልነ ነበረ፣ ሆኖ ተዳክሞ ቢሆንም ግን ቢሮውንና ክብሩን እንደያዘ የቆየበት ጊዜ ነበር። ከዛ በኋላ እንደገና ከአስራ ዘጠኝ ዘጠና ሰባት አመተ ምህረት ጀምሮ እኔና የስራ ባልደረቦቼ ኃላፊነቱን ከተረከብን በኋላ አቅም የፈቀደውን ጥረት እየተደረገ ነው። ዝርዝር ስራዎችን መግለጽ ካለብኝ ልገልጽ ይችላለሁ። የኢትዮጵያ ደራሲያ ማህበር ወይም ኢደማ የአባላቱን ጥቅምና መብቶች ከማስከበር አኳያ ምን የጎልዳ ድርሻ አበርክቷል? ድምፁስ ምን ያህል ጠንክሮ ይሰማል ማለት ይቻላል? ዋና ዋናዎቹን ነው የምጠቅሰው። የታመሙ ጉዳዮቻችን ሁሉ ወደ ጤንነት የሚመጡበት ሁኔታ ልሳኖቻችን ወደሚታተሙበት፣ አባሎቻችን ወደሚሰባሰቡበት፣ ቢሮዎቻችን ወደ ታድሶ የሚመለሱበትን ስራዎች በመጀመሪያው ዓመት አሰራን። ቀጥሎ በአፍሪካ ደረጃ ከአሁን በፊት ያልተደረገ ወደፊት እንዲደረግ ብዙ ዋጋ የሚያስከፍል ትልቅ ዓለም አቀፍ ኮንፈረንስ አዲስ አበባ ውስጥ ደርተናል። ከመላው አፍሪካና ከአውሮፓና ከሰሜን አሜሪካ ታላላቅ ኤምባሲዎችን ይሄ በአፍሪካ ታሪክ አልተሞከረም። ሙሉ ወጪ አንድም ሳንቲም ሳያወጡ ከሰሜን አሜሪካን፣ አውሮፓ ከአፍሪካ የመጡ ደራሲያን ሙሉ ወጪያቸው ተሸፍኖ ጉባኤ ሶስት ቅናኪያ አካሄደናል፣ ከአዲስ አበባ ዩኒቨርሲቲ ጋርና ከሌሎች ተባባሪዎች ጋር በመተጋገዝ ከዛ ስለ ኢትዮጵያ እውነተኛ ነገር እንዲኖራቸው በፖለቲካ ያልተሸፈነ በዲፕሎማሲ ያልተሸፈነ ሀገሪቱን እንዲጎበኙ አድርገን የመጡትን ልዑካን ቡድን አባላት በአምስት አቅጣጫ መድበል አንዱን አቅጣጫ ወደ ደቡብ ወደ ሲዳሞ ይርጋጨ የቡና ምርተኛ አዋሳ፣ አንደኛውን ወደ ጂጅጋ፣ ወደ ሀረር፣ ወደ ድሬዳዋ፣ ሌላኛውን ወደ ጅማ፣ ሌላኛውን ወደ ጎንደር፣ ወደ ባህር ዳር፣ ሌላኛውን ቲም ወደ አድዋ፣ ወደ አክሱም፣ ወደ መቀሌ ይዘን ሄደን በእውነት ሀገራችንን በማስተዋወቅ በኩል ትልቅ ድርሻ አድርገናል። ሌላው ሁለተኛው ትልቅ ነገር የአፍሪካ ደራሲያንም እንደ ምሳሌ ዛሬም ድረስ የሚጠቅሱት ጉዳይ ምንድን ነው? ብዙ ጊዜ ደራሲ ደሃ ነው፣ የማሰራጨቱ የማሳተሙ እያልን ሮሮ እናስሰማልና ሁሉ ጊዜ በመንግስት ላይ በስርዓት ላይ ስሞታ ከማሰማት እንደ ማህበርኛ የሚንቀሳቀስ ብለን ተዘዋዋሪ ሂሳብ ወይም ሪቮልቪንግ ፈንድ መድበን ፖቴንሻሉ ያላቸው መጽሐፍ የሚችሉ አገራዊ ጠቀሜታ ያላቸው የፈጠራ ስራዎች ያላቸው መጽሐፍ ያላቸው ደራሲያን ስራዎቻቸው እንዲያሳትሙ ከወዳጅ ድርጅቶች ጋር ተነጋግረን ከአርቲስቲክ ማተሚያ ጋር ሁለት መቶ ሀምሳ ሺህ ብር፣ ከብርሃና ሰላም ማተሚያ ድርጅት ሶስት መቶ ሀምሳ ሺህ ብር የአምስት መቶ ሀምሳ ሺህ ብር ባጀት ይዘን አስራ ምናምን መጽሐፍ እስካሁን አሳትመናል። ያ ገንዘብ እየተዟዟረ ይታተምበታል። ሌላው እንዲሁ ለአፍሪካ ወንድሞቻችን ምሳሌ የሚሆነው ስራ ታላላቆቻችን መታወስ አለባቸው ብለን ስላሰብን በሁለት ዙር የስምንት አንጋፋ ደራሲያን ቴምብር ከኢትዮጵያ ፖስታ አገልግሎት ድርጅት ጋር በመነጋገር በሁለት ዙር የስምንት ደራሲያንን ቴምብር አሳትመናል። ይሄም ለአፍሪካውያን ወንድሞቻችን ትልቅ ምሳሌ ነው የሆነው። በቴምብር ልናሳትም ያልቻልናቸውን በየጊዜው በየዓመቱ ከዚህ ዓመት በስተቀር አንድ ሶስት የአራት አካል ሶስቴ የእጅ አጀንዳ አሳትመናል። በዛ ላይ የድራሲዎቻችን ስራና ስም በየአጀንዳ የእጅ አጀንዳ አመት በሙሉ በሚያዝ በሱም እንደዛው ለማሳተም ሞክረናል። በርካታ ሌሎች ስራዎች አሉን። ቅርንጫፍ ማቋቋም አለ። ሌሎችም በምሳሌነት የሚጠቅሱት ትልቁ ስራ ሕያው የጥበብ ጉዞ ብለን ክላሲካል በሆኑ የመጽሀፍቶቻችን ሴቲንግ ላይ ቦታዎች ላይ ወስነን የጥበብ ጉዞ አድርገናል። አንደኛው እንደምታውቁት በፍቅር እስከ መቃብር መጽሐፍ ላይ እስከ መቃብር የዳሰሳቸውን ቦታዎች ሁሉ አካል ተገኝተን አንድ ሀምሳ ደራሲዎች ጎብኝተናል። የሚያስደንቅ ነው። ሁለተኛው ከቡስካ በስተጀርባ በሚለው መጽሐፍ ላይ የደቡብን አብዛኛውን ክልሎች አካባቢዎች ጎብኝተን ደራሲዎቻችን ኢንስፓየር ለማድረግ ሞክረናል። እንግዲህ ከነዚህ እነዚህ አይነት ስራዎች በመነፋትና የአፍሪካ ደራሲያንም ብዙ ጊዜ ኢትዮጵያ ነው ጥፈት ቤታችን መሆን ያለበት የኢትዮጵያን ፈለግ መከተል አለብን ብለው ብዙ ጥያቄ ስለሚያበዙ የፓን አፍሪካ ራይተርስ አሶሲሽን ቢሮስ ወደ ኢትዮጵያ የማይመጣበት ምክንያት ምን አለ ኤዩ ያለው አዲስ አበባ፣ ብዙ የአፍሪካ ድርጅት ተቋማት ያሉት አዲስ አበባ ብለው ስላሉ ይህን ጉዳይ ተግባራዊ ለማድረግ ደረጃውን የጠበቀ ስታንዳርዱን የጠበቀ የማህበራችንን ቢሮ አዲስ አበባ ውስጥ ከመንግስት መሬት ለማግኘት እየተማጠንን ነው፣ መንግስትን ከተረከብን ህንጻ ለመስራት በዚህ አይነት እንቅስቃሴ ላይ ነው የምንገኘው። አቶ ጌታቸው በለጠ፣ ኢትዮጵያ ደራሲያን ማህበር ፕሬዚደንት፣ ስለ ቃለ ምልልሱ እናመሰግናለን። Seven billion stories and counting. SBS Radio.